The Voice of America. የተባበሩት መንግስታት የሰብአዊ እርዳታ ድርጅቶች በገጠማቸው ከፍተኛ የገንዘብ እጥረት ሳቢያ ከኮቪድ-19 ወረርሽኝ ጋር ተያይዞ በታዳጊ አገሮች ውስጥ በድህነት የሚኖሩ በከባድ ረሃብና በሽታ እየተጠቁ መሆናቸውን አስጠንቅቀዋል። ሌሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ድርጅት የተባበሩት መንግስታት ድርጅት በድሆቹ አገሮች በሚገኙና በኮቪድ-19 ወረርሽኝ በአስከፊ ሁኔታ ለተጠቁ መቶ ሚሊየን ሰዎች የሚውል ሰሞኑን ከአስር ቢሊየን ዶላር በላይ እርዳታ ተማጽኗል። ከተጠየቀውና ተሻሽሎ ከቀረበው ከፊል የሚሆነው ገንዘብ ለምግብ እርዳታ የሚውል ሲሆን፣ የተቀረው ከፊሉ ቢሊየን ደግሞ ረሃብን ለመከላከል የሚውል ነው። ይሁን እንጂ ከዓለም አቀፉ ማህበረሰብ የተገኘው ምላሽ እጅግ የቀዘቀዘ ነው። የመንግስታቱ ድርጅት ባለፈው መጋቢት ወር ለኮቪድ-19 ወረርሽኝ ለመጀመሪያ ጊዜ ሁለት ቢሊዮን ዶላር በመጠየቅ የጀመረ ሲሆን በሶስት ዙር ጠይቆ ሊያሰባስበው ካሰበው የአስር ነጥብ ሶስት ቢሊዮን ዶላር እርዳታ ውስጥ እስካሁን የተገኘው አንድ ነጥብ ሰባት ቢሊዮን ዶላር ብቻ ነው። የመንግስታቱ ድርጅት በቀውስ አገራት ውስጥ ያሉት የረሃብ ተጠቂዎች ቁጥር አሁን ካለበት የ149 ሚሊዮን ሚሊየን ይህ አመት ከመገባደዱ በፊት ወደ 270 ሚሊዮን ሊያድግ እንደሚችል አስጠንቅቋል። የዓለም የምግብ ድርጅት ቃል አቀባይ ኤልዛቤት ባየርስ እንደሚሉት ከሆነ የዓለም አቀፉ ድርጅት ወኪል ዳይሬክተር ዴቪድ ባየርስ እንዳስጠነቀቁት አለም እጅግ አሰቃቂ ወደ ሆነው የረሃብ አደጋ እየገባች ነው። ሚሊዮን በመላው ዓለም በሚሊዮኖች የሚቆጠሩ እጅግ በጣም ድሆች የሆኑ ሰዎች ወደ ጥልቅ ረሃብ እንዲገቡ እየተገደዱ ነው። የኑሮ ጣዕም ባልተለመደ ሁኔታ እንዲጠፋ እየተደረገ ነው። የዓለም የምግብ ፕሮግራምም አሁን እያደረገ ያለው ሁኔታዎች ከዚህ የከፉ እንዳይሆኑ ማድረግ ነው። ስለዚህም በረሃብ እጅግ ለተጠቁ 138 ሚሊዮን ሰዎች የምግብ እርዳታ እያደለ ነው። የተባበሩት መንግስታት የህፃናት ፈንድ በ155 አገሮች ና ግዛቶች ውስጥ የሰብአዊ እርዳታዎችን እያደረገ ነው። ህፃናትና ሴቶችን ለመርዳት ከሚያስፈልጉት የ2 ቢሊዮን ዶላር እርዳታ ውስጥ እስካሁን ያገኘው ከግማሽ እጅግ ያነሰ ነው። የዩኒሴፍ ቃል አቀባይ ማርክሲ መርካዶ እንደሚሉት የጆን ሀፕኪንስ ና የብሉምበርግ የጤና ትምህርት አገልግሎት ማዕከላት ትንበያ እንደሚያሳየው ከሆነ ኮቪድ-19 ወረርሽኝ ህጻናት ላይ የሚያሳድረው ተጽዕኖ ገና ለረዥም ጊዜ የሚቆይና የማይመለስም ነው። መርካዶ እንደሚሉት ከሆነ በሚቀጥሉት ስድስት ወራት ውስጥ ስድስት ሺህ የሚሆኑ ህጻናት በቀላሉ ሊከላከሉት በሚችሉት በሽታ ሳቢያ በየቀኑ እንደሚሞቱ ጥናቶች ያረጋግጣሉ። ይህ አደጋ ከኮቪድ-19 ወረርሽኝ ጋር በቀጥታ መልካም ሆነ በተዘዋዋሪ ሊገናኙ በሚችሉ ችግሮች ሳቢያ በተቋረጡ ማህበራዊና የጤና አገልግሎት ችግሮች የሚመጣ ነው። በሀያሀያ አመተ ምህረት የመጀመሪያዎቹ አራት ወራት የተገኘው መረጃ እንደሚያሳየው እንደ መንጋጋ ቆልፍ ትክትክና ተላላፊ የጉሮሮ ህመሞች ለመሳሰሉት በሽታዎች መከላከያ ሶስት ጊዜ የሚሰጣቸውን ክትባት የሚወስዱ ህጻናት ቁጥር በእጅጉ እየቀነሰ ነው። ቢያንስ ወደ ሰላሳ የሚጠጉ የኩፍኝ ክትባት ዘመቻዎች ሊቀሩ የሚችሉ መሆናቸውንም እየሰማን ነው። ይህ ደግሞ በያዝነው ሀያ ሀያ ዓመተ ምህረት ከዚህም የበለጠ ተጨማሪ ወረርሽኞችን ሊያስከትል ይችላል። ወረርሽኙ በትምህርትም ላይ ከፍተኛ ጉዳት የሚያስከትል መሆኑን ዓለም አቀፉ የትምህርትና የባህል ማዕከል ዩኔስኮ አስታውቋል። በመላው ዓለም በሚገኙ 150 አገራት ውስጥ አንድ ነጥብ ሁለት ቢሊዮን የሚሆኑ ተማሪዎች ትምህርት ቤት በመዘጋቱ ተጎድተዋል። ለብዙዎችም ህጻናት የአእምሮ ህመምና የስነ ልቦና ቀውስም እንደሚያስከትልባቸው ተገልጿል። የኮሮና ቫይረስን ወረርሽኝ ስርጭት ለመከላከል በተደረገው በቤት ውስጥ ተገድቦ መቀመጥ ሳቢያ በሚሊዮን የሚቆጠሩ ልጃገረዶችና ሴቶች ክፉኛ እየተጎዱ መሆናቸውንም የዓለም አቀፉ የሥነ ህዝብ ፈንድ አመልክቷል። ለ ለአሜሪካ ድምጽ ራዲዮ ደረጀ ደስታ።